የኦሮሚያ ብሔራዊ ክልላዊ መንግስት 7029 ለሚሆኑ የህግ ታራሚዎች ይቅርታ አደረገ። የክልሉ ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በሰጡት መግለጫ ይቅርታ የተደረገው ታራሚዎቹ በስነ ምግባር መሻሻላቸው ስለተረጋገጠ ነው ብለዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ዛሬ ለመንግስት ቅርበት ላላቸው መገናኛ ብዙኃን በሰጡት መግለጫ እንደተናገሩት የክልሉ መንግስት 7029 ለሚሆኑ የህግ ታራሚዎች ይቅርታ አድርጓል። አቶ ሽመልስ አብዲሳ እንደተናገሩት ይቅርታ የተደረገላቸው ታራሚዎች በቆይታቸው መልካም ባህሪን ሲያሳዩ እንደነበረ ጉዳዩን የሚመለከት ቦርድ ካረጋገጠ በኋላ መሆኑን ነው በመግለጫቸው የጠቆሙት። የይቅርታ ተጠቃሚዎቹ ህጉ በሚፈቅደው መሰረት መተግበሩን የገለጹት አቶ ሽመልስ ይቅርታው የማይመለከታቸውና ያልተመለከታቸውንምና የወንጀል አይነትም ዘርዝረዋል። በይቅርታ ሂደት ውስጥ ያልታዩት በክልላችን አዋጅ እና ደንብ መሰረት አንደኛ በደንብ ጭፍጨፋ የተሳተፉ እና በዛ የተቀጡ ሰዎች፣ በህገወጥ ንግድ፣ በህገወጥ የሰዎች ዝውውር፣ በህጻናት እና በሴቶች ላይ ወንጀል የፈጸሙ ሰዎች ድህን ድል እንዳገኙ ይህን መብት እንዳገኙ ተደርጓል። የዘር ማጥፋት ወንጀል ላይ የተሳተፉ በዛ የተቀጡ ሰዎችም ይህ መብት ህግ እንደማይገባቸው በግልጽ ስለሚያስቀምጥ እንዲታይ ታራሚዎቹ በማረሚያ ቆይታቸው ጊዜ የተለያየ የክህሎትና የሥነ ምግባር ሥልጠናዎች ሲወስዱ እንደቆዩ አቶ ሽመልስ አንስተው ተመልሰው ወደ ማኅበረሰቡ ሲቀላቀሉ የተሻለ ሥነ ምግባርና ድርጊትን ለማኅበረሰቡ ማሳየት አለባቸው ብለዋል። በማከልም ታራሚ የነበሩ ሰዎች ባሳዩት ጥሩ ሥነ ምግባር ይቅርታ እንደተደረገላቸው በማወቅ ማኅበረሰቡ አቅፎና ደግፎ አብሯቸው እንዲኖር አቶ ሽመልስ ጥሪ አቅርበዋል። ለአሜሪካን ድምፅ Muktar jamallin Kaddis ababa.